ስ with SBS ሬዲዮ ወቅታዊ ጉዳዮች። ምዕራብ አውስትሬልያ ሕይወትን በበጎ ፈቃድ የማጥፋት ድንጋጌ በማሳለፍ ሁለተኛዋ የአውስትሬልያ ክፍለ ሀገር ሆናለች። ሕይወትን የማጥፋት ድንጋጌው ግብር ላይ የሚውለው በጽኑ ታመው በሕይወት ለመቆየት እስከ ስድስት ወራት ለቀራቸው ህሙማን ነው። የድንጋጌው ደጋፊዎች በጽኑ የታመሙ ሰዎች በራሳቸው ውሳኔ ከነክብራቸው ሕይወታቸው እንዲያበቃ ማድረጉ ማለፊያ ነው ሲሉ፣ ተቃዋሚዎች በበኩላቸው ሕጉ ልል በመሆኑ አረጋውያን ለመጥፎ ድርጊት ሊጋለጡ ይችላሉ ባይ ናቸው። የፐርስ ሂልስ ነዋሪ የሆኑት ማርግሬት ቤልቤ። አብዛኛውን ጊዜያቸውን የሚያሳልፉት በጸጥታ ተውጠው እጆችና አእምሯቸውን በዳንቴል ስራ ላይ በመጥመን ነው። በሳምባ ህመም ይሰቃዩ የነበሩት ባለቤታቸው ማይክል በ2013 የተለዩቸው ራሳቸውን በራሳቸው አጥፍተው ነበር። የዕድሜ ልክ የአስማ ህሙም ነበር። ህመሙ በየጊዜው እየባሰ ሄደ። ክቶንም ኮፕዲና ፓርኪንሰን ተጠቂ ሆነ። ከሳምባው አካል 20 ፐርሰንቱ ብቻ ነበር ጤናማ። ሐኪሙን ለምን ያህል ጊዜ በሕይወት ሊቆይ እንደሚችል ሲጠይቅ ያገኘው ምላሽ እድለኛ ሆነ ኒሞኒያ ካጠቃ አንጻራዊ በሆነ መልኩ ፈጥነ ትሞታለህ የሚል ነበር ሲሉ መሪር ትውስታቸውን ያነሳሉ። በዚያም ምላሽ ሳቢያም አቶ ማይክል በ2013 ሕይወታቸውን በራሳቸው እጅ ቀጠፉ። ስቃያቸውን ወደ ኋላ ትተው ከዚህ ዓለም በሞት ተለዩ። እርግጥ ነው የአቶ ማይክል ድርጊት ለወይዘሮ ማርጎት አዋኪ ነበር። ይሁንና ውሳኔ ላይ የደረሱት ግና ከምን በመነሳት እንደነበር ይረዳሉ። ግልጽ ነው ላጣው አልሻም ተጋብተን የቆየነው ነው ለ51 ዓመታት ነው። እንዴት ይሰቃይ እንደነበር ተመልክቻለሁ። ወደ ሆስፒታል መሄድ አይሻ እንደነበረም አውቃለሁ። ስለምን ወደ ሆስፒታል ብሄድም የሚያገኘው እርዳታ አልነበረምና በማለት ውድ ባለቤታቸውን በማጣቱና በመሰናበቱ መካከል ያለውን ዝንቅ ስሜታቸውን አንጸባርቀዋል። ድንጋጌው ዲሴምበር አስር በምዕራብ አውስትሬልያ ፓርላማ እንዳለፈም በደጋፊዎቹ ዘንድ ከፍተኛ የደስታ ስሜትን ፈጥሯል። our በበጎ ፈቃድ በገዛ ሕይወትን ለማጥፋት ሕመማን በጽኑ ይታመሙ በሕይወት ለመቆየት የስድስት ወራት ዕድሜ ብቻ የቀራቸው መሆን የሕመሙ አሰቃይነትንም ለመቋቋም የሚያውክና በፈቃዳቸው ሕይወታቸውን ለማጥፋት ራሳቸውን ችለው ከወሳኔ ላይ የመድረስ አቅም ያላቸው ሊሆኑ ይገባል። የምዕራብ አውስትራሊያው ድንጋጌ ከቪክቶሪያው ጋር በአብዛኛው ተመሳሳይ ቢሆንም እንደ ቪክቶሪያ በሕክምና ስፔሻሊስት መታየትን ግድ አይልም። በፕሮግራሙ ላይ ተሳታፊ የሆኑ የሁለት ጠቅላላ ሕክምና ሐኪሞች ፊርማዎች ከሰፈሩ ሕሙማኑ ሕይወታቸውን በገዛ እንዲያከትም ማድረግ ይችላሉ። በተጨማሪም ምዕራብ አውስትራሊያ ውስጥ ሐኪሞች ለሁማን ሕይወታቸውን በገዛ ስለ ማብቃት በአማራጭነት ማንሳት ይችላሉ። የድንጋጌዎቹን ማለፍ አስመልክቶ የምዕራብ አውስትሬሊያ የጤና ሚኒስትር ሮጀር ኩክ ሕጎቹ ጥብቅ መሆናቸውን ገልጠዋል። በድንጋጌው መጽደቅና በግብር ላይ መዋል ሲሞገቱ የነበሩ ደጋፊዎች ምዕራብ አውስትሬሊያውያን በመጀመሪያው ዓመት በፈቃዳቸው በገዛ ሕይወታቸውን ለማብቃት የሚሳተፉ መቶ ያህል የሚደርሱ ሰዎች መኖራቸውን ከወዲሁ ጠቁመዋል። ራስን በራስ ማጥፋት የሚያሳስብዎት ከሆነ ድጋፍና መረጃ ለማግኘት የ24 ሰዓታት ግልጋሎት ወደሚሰጠው ላይፍ ላይን በ13 11 14 መደወል ወይም በኦንላይን ማግኘት ይችላሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.